the voice of america yes ya america drum radio tabiano <laughs> ያስጥልን እንደምናመሻቸው አድማጮቻችን በዛሬው ጥር 18 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ፍስሐዬ ነኝ በዛሬው ፕሮግራማችን የምናቀርባቸው ዝግጅቶች የአፍሪቃ ኢኮኖሚ ይዘት ብሩህ ተስፋ እንደሚኖረው ተገለጸ አፍሪቃ በጋዜጦችና የአየር ንብረት ለውጥ ይዘት የሚሉት ናቸው አሁን የዓለም ዜና ይቀርባል አሉላ ከበደ ያነብልናል እንደምናመሻችሁ ዜናዎቹን አሰማለሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በክብር እንግድነት በተገኙበትና ታሪካዊ ነው በተባለው የህንድ ጉብኝታቸው በብዙ ሺህ የሀገሪቱ ጦር ሰራዊት አባላት ያሳዩትን የወታደራዊ ትዕይንት በክብረ በዓሉ የሚታየውን ደማቅ ስሜት የሚወርደው ዝናብ ሳያግደው ነው የተከታተሉት። ሚስተር ኦባማ በሶስት ቀናቱ የእስያ ጉብኝታቸው ሁለቱ ሀገሮች መካከል ያለውን ግንኙነት ያጠናከረ በተባለ እርምጃ በትላንትና ዕለት ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር በደረሱት ስምምነት አጣብ ቅኝ ውስጥ ገብቶ ለቆየው የኒውክሌር ድርድር መንገድ ማበጀታቸውን ሁለቱ ወገኖች ይፋ አድርጋቸው ይታወሳል። ኦባማ በዚያች ሀገር ብሔራዊ ቀን ክብረ በዓል ላይ በመገኘት የመጀመሪያው አሜሪካዊ ፕሬዚዳንት ናቸው። የዩናይት ስቴትሱ መሪ ህንድ በገቡት ጥቂት ሰዓታት ውስጥ በትላንትናው ዕለት በሰጡት አስተያየትም ሁለቱ ሀገሮች በመከላከያና የደህንነት ጉዳዮች ላይ ያላቸውን ትብብር ይበልጥ ከማጠናከር ከሚስተር ሞዲ ጋር ባደረጉት ንግግር መስማማታቸውን አስረድተዋል። የቀድሞ የግብጽ መሪ ሆስኒ ሙባረክ ሁለት ወንዶች ልጆች በዛሬው ዕለት ከካይሮ እስር ቤት ተለቀዋል። ባለስልጣናቱ እንደ ገለጡት አላና ጋማል ሙባረክ ዛሬ ማለዳ ላይ ነው አራት አመታት ለተቃረበ ጊዜ ከቆዩበት ወህኒ ወጡት። ጉዳያቸውን ያስቻሉት ዳኛ ባለፈው ሳምንት ነው ሁለቱ ታሳሪዎች በዋስ እንዲለቀቁ የፈረዱላቸው። ይሁን እንጂ ሙባረክን ጨምሮ ሶስቱም በዚያው ወር መጀመሪያ ላይ ችሎቱ ይግባኛቸውን ለመስማት በፈቀደበት የሙስና ክስ ገና ሌላ ፍርድ እንደሚጠብቃቸው ይታወቃል። በጠንካራ መዳፍ ተጭኖ ያቺን ሀገር ለረጅም ጊዜ የመሩትን የግብፁን ፕሬዚዳንት ሙባረክን ከመንግስት ስልጣን ያወረደውን ህዝባዊ ተቃውሞ ተከትሎ በመጡት ጥቂት ወራት ውስጥ የታሰሩት አላና ጋማል ሙባረክ በተከሰሱበት የሙስና ወንጀል እያንዳንዳቸው የአራት አራት አመታት እስር ሲፈረድባቸው፣ የቀድሞ ፕሬዚዳንት በበኩላቸው የሶስት አመት እስር እንደተበየነባቸው የሚታወቅ ነው። በአሁኑ ወቅት በአንድ የጦር ሰራዊት ሆስፒታል ተይዘው የሚገኙት ሚስተር ሙባረክ ሌላ በወንጀል የሚጠየቁበት ክስ ግን የለባቸውም። ሁለት ወንድማማቾች ከእስር የተለቀቁበት በዛሬ ዕለት ህዝባዊ ተቃውሞ ከተቀሰቀሰ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የመታሰቢያው ዕለት ጋር ተገጣጥመዋል። ትላንት እሁድ አፍቃሪ ዲሞክራሲ ሀይሎች በጠሩት ህዝባዊ ትዕይንት ላይ ከጸጥታ ኃይሎች ጋር በተፈጠረ ግጭት አስራ ስምንት ሰዎች መገደላቸውም ተዘግበዋል። አድማጮች፣ የሰአቱ የዓለም ዜና ይኸው ነበር። አሉላን ለዜናው እናመሰግናለን። በሶስት ሰአቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመልሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። በያዝነው የአውሮፓ አዲስ አመት አፍሪቃ ጠንከር ያለ እድገት እንደምታሳይ ባለፈው ሳምንት ይፋ የተደረገ የተባበሩት መንግስታት ድርጅት የዓለም ምጣኔ ሀብት ሪፖርት አመልክቷል። የእድገቱ አንቀሳቃሾች ደግሞ የግል መዋለነዋይ ፍሰትና የፍጆታ መጨመር እንደሚሆን ሪፖርቱ ጠቁሟል። የምስራቅ አፍሪቃ ከአምስቱም የአህጉሪቱ ክፍሎች የተሻለ እድገት ያሳያል የተሻለ እድገት ያሳያል ብሏል ሪፖርቱ። መለስካቸው አመሃ ዘገባ አለው። የመንግስታቱ ድርጅት በየዓመቱ የሚያወጣው የዓለም የኢኮኖሚ ሁኔታና የወደፊት አቅጣጫዎች ዘገባ የ2015ቱ ይፋ ሲደረግ ዓለም አቀፉን ምጣኔ ሀብት በተመለከተ የሚኖረው እድገት ሞቅ ወይንም ቀዝቀዝ ሳይል ይኸው እድገት እንደሚቀጥል ይጠቁማል። ሁለት ነጥብ ስድስት በመቶ በሆነ መጠን ዓለም አቀፋዊ ኢኮኖሚ እንደሚሳፋም ዘገባው ይገምታል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ትንተና ኃላፊ ሚስተር አደም ኤል ሂራይ ካዘገባውን በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲያደርጉ ይህንኑ ግምት የሚያጠናክሩ መረጃዎችን ነበር የጠቀሱት። አብዛኞቹ ትንባያዎች እንደሚያመለክቱት የዓለም ምጣኔ ሀብት በ2015ና በ2016 ዓመታት የሦስት ነጥብ አንድ ከመቶ ዓመታዊ እድገት በማሳየት እየተጠናከረ ይሄዳል። ይህ በመንግስታቱ ድርጅት የተተነበየ ሲሆን የዓለም አቀፉ የገንዘብ ድርጅት ደግሞ የእድገቱን መጠን ወደ ሶስት ነጥብ አምስት በመቶ ከፍ አድርጎታል። በዚህ ዘገባ መሰረት የተሻለ ኢኮኖሚ እድገት የሚያሳየው የዓለም ክፍል የእስያው አህጉር ነው። ከዚሁ እድገት ጋር የሚመሳሰል እድገት ያስመዘግባል ተብሎ የሚጠበቀው የአፍሪካ አህጉር እንደሆነም ዘገባው ያመለክታል። እንደ አውሮፓውያን አቆጣጠር በ2015 ዓ.ም በግሉ መዋለነዋይ ፍሰትና እያደረ በማደግ ላይ የሚገኘው የፍጆታ መጠን በሚያሳድሩት ግፊት ምክንያት አፍሪካ ጠንካራ የኢኮኖሚ እድገት እንደምታሳይ ይገመታል። አህጉራዊ ኢኮኖሚ በ2014 ዓ ም ከነበረበት የ3.5 በመቶ እድገት በ2015 ዓ ም ወደ 4.6 በመቶ እና በ2016 ደግሞ ወደ 4.9 በመቶ እንደሚሻገር ዘገባው ይተነባያል ኤል ሄራይካ ይህንን በይበልት ያብራሩታል። በአፍሪካ ያለው እድገት ጠንካራ ሆኖ ቀጥሏል። የእድገት ምክንያቶች ደግሞ በየሀገሩ የተለያዩ ናቸው። ዛሬ ቁጥራቸው እየጨመረ የሚገኝ ሀገሮች የእድገታቸውን ዋና ምንጭ የውስጥ የፍጆታ ጥያቄ እያደረጉ ናቸው። በተለይም በመሰረተ ልማት የሀገር ውስጥ መዋለ ንዋይ፣ የሀገር ውስጥ የግል ፍጆታ የእድገቱ ምንጮች ሆነዋል። እንዲሁም የንግዱን መሰረት ማስፋትም አስተዋጽኦ እያበረከተ ነው። ዘገባው በዝርዝር እንደሚያብራራው አፍሪካ አሁንም የኢኮኖሚ መሰረቷ በአብዛኛው የጥሬ ዕቃ ሸቀጦች ሽያጭ መሆኑ ለክፉ አደጋ ሊያጋልጣት ይችላል። የተፈጥሮ ምርቶች አሁንም በአንጻራዊ ሁኔታ በዓለም ገበያ ደህና ዋጋ እያገኙ ቢሆንም እድሉ ዘላቂ እንዳልሆነና አህጉሪቱ የኢኮኖሚ መሠረቷን እንድታሰፋ መዋቅሯንም እንድትለውጥ ባጭሩ ኢንዱስትሪያዊ ኢኮኖሚ ለመመስረት ተግታ መስራት እንዳለበት ዘገባው ይመክራል። በተጨማሪም የአፍሪካ አገሮች የእርስ በርስ ንግድ መስፋፋት እንዳለባቸው በአጽንኦት ያስገነዝባል። በተለይም አካባቢያዊ ንግድ ያለው ኢኮኖሚያዊ ፋይዳ ምን ያህል እንደሆነ ዘገባው ምስራቅ አፍሪካን እንደ መልካም አርአያ አንስቷል። አዳም ኤል ሂራይካ ካንትሪስ ላይክ ኬንያ ኤንድ ዩጋንዳ አር ሪሊ ቤኒፊቲንግ ፍሮም ኢንክሪስድ ኢንተር ሪጅናል ሰብ ሪጅናል ትሬድ ኬንያና ዩጋንዳን የመሳሰሉ ሀገሮች በአካባቢያዊና ከንዑስ አካባቢያዊ ንግድ በእጅጉ እየተጠቀሙ ናቸው። ይህም ከፍ ላለ የእድገት መጠን አስተዋጽኦ እያደረገ ነው። እናም ሁለቱ ሀገሮች በአፍሪካ ከፍተኛ የእድገት መጠን ከሚያስመዘግቡት መካከል የሚገኙ ይሆናሉ። ለነገሩ ምስራቅ አፍሪካ በአህጉሪቱ ከፍተኛ የእድገት መጠን ሲያስመዘግብ የቆየ ክፍለ አህጉር ነው። አካባቢያዊ ንግድና እንደ አንዳንድ የእድገት ታሳቢ በመውሰድና ከዚያም በመጠቀም ክፍለ አህጉሩ ከፍ ያለ የእድገት መጠን እንደሚያስመዘግብም ይጠበቃል። በተመሳሳይ ዜና ዓለም ባንክ ሰሞኑን ባወጣው ኢትዮጵያን የተመለከተ ወቅታዊ ዘገባ እንዳለው ከዛሬ 15 ዓመታት በፊት በአገሪቱ የነበረው የ44 በመቶ የድህነት መጠን ዛሬ ወደ 33 በመቶ ወርዷል። የዚህ እድገት መሠረቱ ደግሞ በግብርናው ኢኮኖሚ ዘርፍ የተገኘው ውጤት እንደሆነ የዓለም ባንክ ዘገባ ይናገራል። እንደ ዘገባው ከሆነ በዘርፉ የሚገኘው እድገት እንደ አውሮፓ አቆጣጠር ከ2005 ዓ ም ወይንም እንደ ኢትዮጵያውያን ዘመን አቆጣጠር ከ1997 ዓ ም ጀምሮ በየዓመቱ ድህነትን አራት በመቶ ለመቀነስ አስተዋጽኦ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ አፍሪካ በጋዜጦች ይቀጥላል። አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፋርም አፍሪካ በድህነት ለሚኖሩ ሴቶች የሚሰጠው እርዳታ፣ የኬንያ ትንሽ ልጆች በባለሀብቶች ሊወሰድ የነበረውን መጫወቻ ቦታ አስመለሱ የሚሉት ርዕሶች ነው ዛሬ የምንመለከተው። ፋርም አፍሪካ የተባለው አርሶ አደሮች ከድህነት እንዲወጡ የሚጥረው የረድኤት ድርጅት በኢትዮጵያ የሚያቀርባቸው ፍየሎችና ንቦች የአርሶ አደሮችን ኑሮ እየለወጡ እንደሆነ ዘ ጋርዲያን ጋዜጣ ድረገጽ ገልጿል። ፋርም አፍሪካ የኢትዮጵያ የኢኮኖሚ እድገት ዝር ባላለበት የትግራይ ደጋማ አካባቢዎች የሚኖሩ ሰዎች ራሳቸውን እንዲችሉ ለመርዳት በሚያደርገው ጥረት ተጠቃሚ የሆኑት ባለቤታቸው የሞቱባቸው ለታይ ገብረ ሚካኤል ተጠቃሽ ሆነዋል። ልጆቻቸውን የሚመግቡት በቀን ሁለቴ ብቻ ነበር። ፋርም አፍሪካ ከተባለው ዓለም አቀፍ የረድኤት ድርጅት ሶስት ፍየሎች ካገኙ በኋላ ግን ልጆቻቸውን በቀን ሶስት ጊዜ ከመመገብ አልፈው መክሰስም ይሰጧቸዋል። ሶስቱ ፍየሎች እያንዳንዳቸው ሁለት ሁለት በመውለዳቸውም የዘጠኝ ፍየል ባለቤት ሆኑ። የረድኤቱ ድርጅት የፍየል እርባታ መርሃ ግብር አሰራር በሚያዘው መሰረትም ሶስት ፍየሎች ረድኤቱ ለሚያስፈልገው ቤተሰብ ሰጡ። ከፍየሎቻቸው ሁለቱን ሸጠው ደግሞ ምግብና ለልጆቻቸው ለትምህርት ቤት የሚያስፈልጉ ነገሮች ለራሳቸውም ልብስ ለመግዛት ቻሉ። የቀሯቸው ፍየሎች ወልደውም ሰባት ደረሱ ይላል በጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ። በሰሜን ትግራይ በሚገኘው አንድ ሺ አምስት መቶ ቤተሰብ በሚኖርበት ላዕላይ መጋሪያ ጸምሪ የሚኖሩት ለታይ ገብረ ሚካኤል በፊት ልጆቹ ይራቡ ስለነበረ ደስተኞች አልነበሩም ቀጫጭኖችም ነበሩ፣ አሁን ግን ወፍረዋል ማለታቸውን ድረገጹ ጠቅሷል። የፍየልን ጥቅም በቀላሉ ለማየት እንደማይቻል ዘ ጋርዲያን ድረገጽ ሲያስረዳ የ32 ዓመት እድሜ እናት የሆነችው አብረህት ገብረ ኪዳን አምስት ልጆቿ አይናቸው ታመውባት ከፋርም አፍሪካ ካገኘቻቸው ፍየሎች አንደኛውን ሸጣ ልታሳክማቸው እንደ ቻለች ገልጿል። ፋና ፍስሐ የተባለች የ22 ዓመት ዕድሜ ወጣት ደግሞ ከፋርም አፍሪካ ባገኘችው ሁለት የንብ ቀፎ ኑሮዋን ማሻሻል እንደጀመረች ድረገጹ ጠቁሟል። አጸደ ተክሉ የተባሉ የ45 ዓመት እድሜ እናት የመስኖ መሳሪያና ስልጠና በማግኘታቸው ነጭና ቀይ ሽንኩርት እንዲሁም በርበሬ ተክለው በማምረት ወደ አስር ሺህ ብር ገቢ በማግኘታቸው ጓደኞቼ እንደ ተምሳሌት በማየት ስለ እርሻ ተመክሮ ለማግኘት ወደ እኔ ይመጣሉ ማለታቸውን በፍች ተለይቷቸው የነበሩት ባለቤታቸው ተመልሰው አዲስ ቤት ሰርተው አብረው እንደሚኖሩ ዘገባው ያወሳል። ዓለም አቀፍ የረድኤት ድርጅት ባቀረበላቸው በእጅ የሚንቀሳቀስ መስኖ ተጠቃሚ የሆነችው ሀረገወይኒ በበኩሏ ፋርም አፍሪካ የመስኖውን መሳሪያ ለማቅረብ ካልቻለስ ተብላ ስትጠየቅ ራሴ ለመግዛት እጥራለሁ ስትል እንደመለሰች ድረገጹ ጠቁሟል። ድህነትን መታገል በመጀመራችን ብሩህ መጻኤ ዕድል ይታየኛል ድህነትን እስከምናሸንፍበት ጊዜ ድረስም በርትተን እንሰራለን፣ በማለት ሀረገ ወይኒ ደስታዋን እንደገለጸች ድረ ገጹ ጠቅሷል። የፋርም አፍሪካ ውጥን እስካሁን ባለው ጊዜ ከ12000 በላይ የሚሆኑ ሰዎችን ረድቷል። መርሃ ግብሩ ለሁለት ዓመታት ያህል እንዲቀጥል በመደረጉም ገና ብዙ ሰዎችን መርዳት እንደሚችል ዘጋርዲያን ጋዜጣ ድረገጽ ዘግቧል። ኤንፒአር በሚል አጽሮት የሚታወቀው የህዝብ ሬዲዮ ድረገጽ በናይሮቢ ኬንያ የኳስ መጫወቻ ቦታ እንዳይወሰድባቸው ይከላከሉ በነበሩ ልጆች ላይ ፖሊሶች እምባስ መጭጋዝ እንደተጠቀሙ ዘግቧል በብዙ መቶዎች የሚቆጠሩ የአንደኛ ደረጃ ተማሪዎች ናይሮቢ የሚገኘው የመጫወቻ ቦታቸው ህገወጥ በሆነ መንገድ በግል ባለሀብት መወሰዱን በመቃወማቸው ፖሊሶች እምባስ መጭጋዝ ስለተጠቀሙ በመላ ከተማይቱና በማህበረሰባዊ ሚዲያ ቁጣ አስነስቷል። ልጆቹ ያደረጉት ነገር ቢኖር እየከሰሙ በመሄድ ላይ ያሉትን የመንግስት ቦታዎች እንዳይወሰዱ መከላከል ነው። ተግባሩ የመሬት መቀራመት የሚል ስያሜ ያተረፈ ሲሆን በተወሰነ የመንግስት ቦታ ላይ በሌሊት የታጠረ ቦታ ይታያል። ድርጊቱን የተቃወሙ ሰዎች የፖሊስ እርምጃ ይወሰድባቸዋል። ከትንሽ ጊዜ በኋላ በታጠረው የመንግስት ቦታ ላይ አዲስ ፎቅ ሆቴል፣ ወይም የመኪና ማቆሚያ ቦታ ተሰርቶበት ይታያል። ባለቤቶቹ ደግሞ ከሀገሪቱ ፖለቲከኞች ጋር ጠንካራ ግንኙነት ያላቸው ናቸው ሲል የኤንፒአር ሬዲዮ ድረገጽ አውስቷል። የአሁኑ ተማሪዎቹ ሊከላከሉለት የተነሱት ቦታ ግን ላንጋታ ሮድ ከተባለው የአንደኛ ደረጃ ትምህርት ቤት ጋር የተያያዘ ሲሆን ልጆቹ የእግር ኳስ ይጫወቱበት ነበር። ሊከላከሉለት የተነሱት ተማሪዎችም የስምንት ዓመት እድሜ ልጆች ሳይቀሩ ይገኙባቸዋል። ልጆቹ ለክረምት ወራት እረፍት ሲሄዱ ባለ ሀብቶች ከትምህርት ቤቱ ጋር የተያያዘውን ቦታ አጠሩት። ሰኞ እለት ታዲያ በብዙ መቶዎች የሚቆጠሩ ተማሪዎች በቦታው ተገኝተው ተቃውሞ በማሰማት አጥሩን አፈረሱት። ፖሊሶች ደርሰው እምባስ መጭ ጋዝ ተኮሱባቸው። ኬቪን ሳንዲ የተባለ የአስር ዓመት ዕድሜ ልጅ ስለ እምባስ መጪው ጋዝ ሲናገር በጣም መጥፎ ነበር ብሏል። ሌሎች ልጆች ደግሞ አይናቸውን እንዳቀላውና ሳል እንደለቀቀባቸው ተናግረዋል። አካባቢው በነጭ ጭስ ታፍኖ እንደነበርም ድረገጹ ገልጿል። ያለሁት ኬንያ ላይ ይሁን ጋዛ ሰርጥ ለመለየት አልቻልኩም ሲሉ ድጋፋቸውን ለመግለጽ ወደ ትምህርት ቤቱ የሄዱ ሰው እንደተናገሩ የኤንፒአር ድረገጽ ጠቅሷል። የሚያስገርመው ግን ይላል ድረገጹ ላይ የወጣው ዘገባ ፖሊሶች ከፈጸሙት ተግባር ሌላ ለማን ነው ይህን የሚያደርጉት የልጆቹን የኳስ ሜዳ ለመንጠቅ የሞከረው ሰውስ ማን ነው ለሚለው ጥያቄ መልስ አለመገኘቱ ነው። መንግስቱ እንኳን ለመናገር አልፈለገም። ናይሮቢ በዓለም ደረጃ ቤቶች በፍጥነት ከሚሰሩባቸው ከተሞች አንዷ ናት። የናይሮቢ ቤቶች ዋጋ ውድነት ከዓለም ሰላሳ አንደኛ ደረጃ እንደሆነ ከዋሽንግተን ዲሲ፣ ከማያሚና ከኢስታንቡል የላቀ እንደሆነ ተዘግቧል ይላል ድረገጹ። የናይሮቢ ቤቶች ዋጋ መናር ከሀገሪቱ የኢኮኖሚ እድገት ጋር የተያያዘ ነው። ይሁንና ሚዛንን የጠበቀ አይደለም። ተማሪዎቹ ተቃውሞ ባካሄዱበት ማግስት የኬንያው ፕሬዝዳንት ኡሁሩ ኬንያታ በልጆቹ ላይ እንባ አስመጪ ጋዝ መተኮሱን አውግዘዋል። በተግባሩ ላይ የተሳተፉትን ከፍተኛ መኮንን ከስራ አግደዋል። ተጠባባቂው የአገር አስተዳደር ሚኒስትር ጆዜፍ ኢንኬሰሪ ትምህርት ቤቱ ድረስ ሄደው ይቅርታ ጠይቀዋል። በባለ ሀብቶች ሊወሰድ የነበረው የኳስ ሜዳም ከትምህርት ቤቱ ጋር እንዲያያዝ ከመደረጉም በላይ መሬቱ በቡልዶዘር ተስተካክሎ እንደ ተመቻቸላቸውና ልጆቹም እንደ ተደሰቱ ሌሎች ባለ ሀብቶች በሕገ ወጥ መንገድ ያጠሯቸው ቦታዎችም አጥሩን እያፈረሱ ወደ መንግስት ይዞታ ሲመልሱት እንዳየ የኤንፒአር ጋዜጠኛ አውስተዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ ወደ አየር ንብረት ለውጥ እናመራለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት ማክሰኞ ባደረጉት ዓመታዊ ንግግር ካነሷቸው ነጥቦች አንዱ የአየር ንብረት ለውጥ ጉዳይ ነው። ዩናይትድ ስቴትስ የዓለምን አይውል ሪፒት ዩናይትድ ስቴትስ የዓለምን ጥረት በተግባራዊነትና በተምሳሌት መምራት አለባት ብለዋል። በሌላ በኩል ደግሞ በፕሬዝደንት ኦባማ ንግግር ላይ ትችት የሰጡት በዩኒቨርሲቲ ኦፍ ካአይ ሪፒት በዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የሆኑት ዶክተር ጌታቸው አሰፋ የአየር ንብረት ለውጥ በእውን እየታየ መሆኑን የሰው ልጅ ተግባራት ለለውጡ ጎጂ መልኩ ብዙ አስተዋጽኦ እያደረጉ መሆኑን ጠቁመዋል። ሰለሞን አባተ በፕሬዝዳንቱ ሪፖርት ላይ ተሞርክዞ ከዶክተር ጌታቸው አሰፋ ጋር ያደረገው ውይይት ቀጥሎ ይቀርባል። Thank mm -hmm. you. ዶክተር ጌታቸው ሳይንቲስት ናቸው፣ በዚህ ምርምር ላይ የተሰለፉ ፕሬዚደንት ኦባማ ካነሷቸው ሳይንቲስቶች አንዱ ናቸው። በዚህ ጉዳይ ላይ ከሚሰሩ ዶክተር ጌታቸው አሰፋ ጤና ይስጥልኝ። እንደምናመሽ ጤና ይስጥልኝ አቶ ሰሎሞን። እንግዲህ እንዳስተዋሉት ፕሬዚደንት ኦባማ አንዱ ጠንከራ አድርገው የተናገሩበት ነገር በዚህ የዘንድሮ ንግግራቸው የአየር ንብረት ለውጥ ጉዳይ ነውና፣ በዚህ ዓመት ውስጥም ፕሬዚደንቱ ጠንከራ አድርገው ከተንቀሳቀሱባቸው ጉዳዮች አንዱ ይሄው የአየር ንብረት ለውጥ ጉዳይ ይመስላል። እስቲ እሳቸው ካነሱት አንድ ነጥብ ልነሳና ለመሆኑ የተፈጥሯችን አካባቢ እየተለዋወጠ ነው? የአየር ንብረት ለውጥ የሚባል ነገር አለ? በዚህ ላይ የሰው ልጅ እንቅስቃሴ የሚያበረክተው አስተዋጽኦ አለ? አዎ፣ እርግጥ ፕሬዝደንቱ እንዳሉት ይሄ አንዳንድ ሪፐብሊካኖች ወይም ደግሞ በነዳጅ ኩባንያዎች ገንዘብ የሚረዱ ሳይንስ እንሰራለን የሚሉ ሰዎች እንደሚፈጥሩት ጥርጥር ሳይሆን በተለይ አሁን ባለፉት አመታት ማለት ነው ለምሳሌ አምና በአሜሪካ ራሱ በቁጥር መቀመጥ የሚችሉ በፊት ያልነበሩ ለምሳሌ ከሙቀት መወገድ ጋር በተያያዘ በአምስት ሚሊዮን አሜሪካውያን ከአስር እና ከዛም ከአስር ቀናት በላይ በዛ ተጋልጠው እንደነበረ የተመዘገበ ነው። ወደ አንድ ነጥብ አራት ሚሊዮን ሄክታር የሚያክል ደን በሰደድ እሳት ሲጋይ ነበረ ባለፈው አመት ይሄ ወደ ኳስ ሜዳ ብንቀይረው ወደ ሁለት ነጥብ ስምንት ሚሊዮን የሚያክሉ ኳስ ሜዳዎች ቦታ የሸፈነ ማለት ነው። ድርቅ ብዙ ጊዜ የምናያይዘው ከአፍሪካና ከመሳሰሉት አጉር ውስጥ ካሉ ሀገሮች ነው። ይሁንና በአሜሪካ ራሱ ባለፈው አመት ብቻ ወደ ሰማኒያ ስድስት ሚሊዮን አሜሪካውያን ለድርቅ ተጋልጠው ነበረ። እርግጥ ድርቅና ረሃብ ይለያያል። በድርቅ ግን ያንን አይተናል። እነዚህና ቀደም ብሎ የተጠቀሰው በፕሬዝዳንቱም የተጠቀሰው የውቅያኖሶች ጠለል ከፍ ማለት ባለፉት ሁለት ሺህ አመታት ያላየነው እና በማይታወቅ መልኩ ነው ጨምሮ ያየነው ማለት ነው በቅርብ አመታት እና እነዚህም በሙሉ ስንደምር ስንቀንስ የምናየው ነገር ምንድን ነው? የአየር ንብረት ለውጥ አለ አለ ብቻ ሳይሆን የሰው ልጅ ድርሻ ከፍተኛ መሆኑን በተፈጥሮ የሚቀያየር የአየር ንብረት ነበረ፣ ይኖራል ወደፊትም። ነገር ግን ግልጽ በሆነ መልኩ ያየናቸው ነገሮች ምንድን ናቸው? ሰው ሰራሽ ድርሻው ከፍተኛ እንደሆነ ያው አይተናል ማለት ነው፣ ባለፉት ዓመታት ዶክተር ጌታቸው እስቲ ወደ ኢትዮጵያ አሁን አሁን እያዳመጠን ወዳለ አድማጫችን ጠጋ እንበልና የከትናንትና በስቲያ የፕሬዚደንት ኦባማ ንግግር ለአንድ ኢትዮጵያዊ ገበሬ ቤተሰብ የሚሰጠው ትርጉም ምንድን ነው? ምንድን ነው እንግዲህ ኢትዮጵያና የመሳሰሉት ሀገሮች ያሉ ገበሬዎች እንደምናውቀው የመጀመሪያው ተጠቂ ሰለባ ነው የሚሆኑት አንድ ካለባቸው የኢኮኖሚ ድህነት ጋር በተያያዘ ሁለተኛ ደግሞ ኢትዮጵያና የመሳሰሉት ሀገሮች ተጋላጭ ከመሆናቸው አኳያ የመጀመሪያ ተጠቂዎች ናቸው። ፕሬዚደንቱ ምናልባት ተስፋ የሚደረገው እንግዲህ አጽንኦት ሰጥተው በተለይ ብዙ የተለያዩ ጉዳዮች ባሉበት ዘመን ምንም እንኳ የመጀመሪያዎቹ አራት አመታት ይህንን ማድረግ ባይችሉም አሁን ያለፉት ሁለት አመታት እያደረጓቸው ያሉት ነገሮችና ከትላንትና ወዲያ ያደረጉት ንግግር ፓሪስ ላይ የሚደረገው ጉባኤ ወደ ጥሩ ስምምነት እንዲሁም ከአሁን በፊት ቃል የተገቡ የገንዘብና የመሳሰሉት የፈንድ እርዳታዎች ተጠናክረው የሚቀጥሉ ከሆነ ምናልባት ኢትዮጵያ ውስጥ ያለው ሁኔታ እና እንዲሁም የመሳሰሉት ሀገሮች ላይ በተግባር ለአየር ንብረት ተጋላጭነት ያላቸውን የግብርና እና የመሳሰሉትን የኢኮኖሚ ዘርፎች በተሻለ ሁኔታ የሚስተካከሉበት ተስማሚ ሆነው የሚታቀሩበት እና የሚተገበሩበት ሁኔታ ሊፈጥር ይችላል የሚል ተስፋ አለ። ይህ ተስፋ ግን ትንሽ አስቸጋሪ የሚያደርገው ምንድን ነው? ፕሬዚደንቱ አሁን ይህንን ከትላንትና ወዲያ ያሉትን ንግግር ፓሪስ ሄደው በመሪነት እንዲሁ በበጎ ፈቃደኝነት ሳይሆን አሳሪ ስምምነት ውስጥ የሚገባ ከሆነ ነው። ምናልባት የአሳሪ ስምምነት የመኖሩ ጉዳይ ግን ምናልባት የዛሬ ወር የተደረገው የፔሩ የሊማው ጉባኤ በምናይበት መልኩ አንዳንድ ሀገሮች የአይነት አሳሪ ስምምነት ፓሪስ ውስጥ እንዳይኖር ሊያደርጉ ይችላሉ የሚል ስጋት አለ ዶክተር ጌታቸው በተለይ የፕሬዚደንት ኦባማ የአውስትራሊያ ጉብኝት የነበረው ና ቻይና ጎራ ብለው የፈረሙት ውል በሁለቱ መካከል የተካሄደ ነው እና እሱ ትርጉም አይኖረውም ብለው ያስባሉ በፓሪሱ ላይ ምናልባት ጫና አያሳድርም የአሜሪካ ና የቻይና በዚህ ጉዳይ ላይ ወደ አንድ ግንባር መግባት ፕሬዚደንቱም አንስተውታል በነገራችን ላይ ልክ ነው ልክ ነው እርግጥ ያ አስቀድሞ ፕሬዚደንቱ ስራ እየሰሩ እንደሆነ የሚያሳይም ነው። አሁን በንግግር ብቻ ሳይሆን በተግባር ከሁለት ወር በፊት ከቻይና ቤጂንግ ውስጥ የተስማሙ ስምምነት በጎ የሚባል ነገር ነው። ይሁን እንጂ እሱም ቢሆን ስምምነት በፈቃደኝነት ላይ የተመሰረተ በመሪነት ደረጃ ላይ የተመሰረተ እንጂ አሳሪነት ነገር የለውም እና የቻይናውን ብናየው ያው ጣሪያውን ከሁለት ሺ ሰላሳ በአውሮፓውያን አቆጣጠር በፊት ወይም በ2030 ጣሪያውን ነክቶ ከዛ እንዲቀንስ አደርጋለሁ ነው እንጂ የተጨበጠ ቅነሳ አይደለም። ቻይና ያውቃል የገባቸው ይሁንና ከነበረውና አይሆንም ይባል ከነበረው አንጻር በጎ የሚባሉ እርምጃዎች አሉ እና ግን ቆይተ የምናየው ነው። ፓሪስ ላይ ስንመጣ ፕሬዚደንት ኦባማ ደጋግሞ የሚያነሱት ልጆቻችን ልጆቻችን መጪ ትውልድ የሚሏቸው ነገሮች አሉ በየጊዜው። ና ለምንድን ነው ይህንን ያህል አሳሳቢ የሚሆነው የመጪ ትውልዶች ጉዳይ? ለምንድን ነው ይሄ ትውልድ በዚህ ጉዳይ ላይ ለመጪው ትውልድ ማሰብ ያለበት? መጪው ትውልድ ለምን ለራሱ አይጨነቅም? ብዙዎች የሚያነሱ ጥያቄ ነው። ጥሩ በጣም ጥሩ ጥያቄ ነው። ብዙም በኢኮኖሚም በፖለቲካም ብዙ የሚያወያይ ነገር ነው። ነገር ግን ምንድን ነው ባጭሩ አሁን የምንሰራቸው ስህተቶችና አሁን ካላረምናቸው ልክ ምንድን ነው በአማርኛ እንደምንለው ማለት ነው ተቀምጠን የሰቀልነው ቆመን ማውረድ እንዳያቅተን እንደሚባለው። በኢኮኖሚ ደረጃ ስናየው በተለይ የአየር ንብረት ለውጥ የለም የሚሉ ሰዎች ያው ተቀምጠው ነው እያወሩ ያሉት ተቀምጠው ነው ነው እየሰቀዱት ያሉት ይሄንን ጉዳይ ማለት ነው። በኋላ ግን መጪው ትውልድ ቆሞም ተንጠራርቶም ማውረድ ሊያቅቶ ስለሚችል አሁን በቀላል ኮስት፣ በቀላል ወጪ በአሜሪካ እየተደረገ እንዳለው በነገራችን ላይ የፕሬዚደንቱ ንግግር ላይ ይቺ አንቀጽ ብቻ ሳትሆን በአንድ ቃልም በሁለት ቃልም በተለያዩ ቦታ ላይ አስገብተውታል። ለምሳሌ አንድ ቦታ ላይ ከጉግል እና ከኢቤይ ቀጥሎ ቴስላ የሚባል ኩባንያ ነው የጠቀሱት። ቴስላ ማለት ደግሞ እንደምናውቀው ገና አስራ አንድ ዓመት የሞላው በኤሌክትሪክ የሚንቀሳቀሱ በኮረንት የሚንቀሳቀሱ መኪኖችን የሚያመርት ኩባንያ ነው። በባትሪ የሚሄዱ ማለት ነው። በባትሪ እና ይሄ እንግዲህ በአብዛኛው ለመጪው ትውልድ የመጪውን ኢኮኖሚ የመጪውን ምጣኔ ሀብት፣ የሚገልጽ ኩባንያ ማለት እንችላለን። እና ፕሬዚደንቱ በትክክል ያው ማለት የሚገባቸውን ነው። ለመጪው ትውልድ አሁን በምንችለው የሚቻል ነገር ነው እየተወራ ያለው ብዙም ለውጥ ያው የህይወታችን የዕለትዕለት እንቅስቃሴያችን ለውጥ ራሱ ሳያስፈልገን አስገዳጅ ለውጥ ማድረግ ሳያስፈልገን መለወጥ የምንችለውን እናድርግ ነው እያለ ያለት። ለመሆኑ ዶክተር ጌታቸው የአየር ንብረት ለውጥ የለም ወይም የአየር ንብረት ለውጥ በሰው ላይ ይህን ያህል የሚደቅነው ጉዳት የለም ወይም ደግሞ የሰው ልጅ እንቅስቃሴ ለአየር ንብረት ለውጥ የሚያበረክተው የከፋ አስተዋጽኦ የለም የሚሉ ሰዎች የሚንበረከኩበት ጊዜ ይመጣል ብለው ያስባሉ። በትክክል ይመጣል። የሚመጣው ግን ምንድን ነው? በሀይል በህግ ከሚሆነው ይልቅ አሁንም ፕሬዚደንቱ እንደተናገሩት በአሜሪካ አሁን ትልቁ ኢኮኖሚ እንግዲህ አንዱ አሜሪካ ነው። በአሜሪካ ውስጥ እየሆነ ያለው ራሱ በምናይበት ሰዓት የነፋስ ሀይል የጸሀይ ሀይል እድገቱ ለዚያም ሳይደገፍ ማለት ነው አሁን በሚገርም ሁኔታ እኮ የተፈጥሮ ጋዝ፣ የተፈጥሮ ነዳጅ በሙሉ እነዚህ ኢኮኖሚ ውስጥ ያሉት በካይ ነገሮች በመንግስት የሚደገፉ የሚደጎሙ ናቸው። ወሳኞቹ ነገሮች የጸሐይ ሀይል እና የንፋስ ሀይል የመሳሰሉ ደግሞ ሳይደገፉ ሳይደጎሙ ብዙ ለውጦች እያመጡ ነው ያሉት እና እነዚህ አዋጭ እየሆኑ ሲሄዱ የሰውም የተጠቃሚውም እውቀት እየጨመረ በሚሄድበት ሰዓት እነዛ ነገሮች እየቀነሱ ይሄዳሉ። ስለዚህ ያው የግድ መሸነፋቸው መቀበላቸው አይቀርም። በተለይ በአሜሪካ የአየር ንብረት ለውጥ ጉዳይ በጣም ትልቅ የፖለቲካ አጀንዳ እየሆነ ነው። በጣም ብዙ መከራከሪያና ድጋፍ ማሰባሰቢያ ሁሉ የመከራከሪያ ነጥብ እየሆነ ነው በአሁኑ ጊዜ። በጣም በትክክል ነው። አሁን የእሳቸው ንግግር ደግሞ በደንብ እንዳስቀመጡት ይሄ ጉዳይ ከፖለቲከኞች አልፎ ወደ እለት እለት የቤተሰብ ጉዳይ እንዲሆን አድርገውታል ፕሬዚደንቱና ምናልባት መራጮችም ይህንን መረጃ ይዘው ፖለቲካ ውሳኔ ውስጥ ይሳተፉበታል ብለን ተስፋ እናደርጋለን ለመሆኑ ከፓሪስ አንዳች የተጨበጠ ተስፋ ይገኛል የሚል ሀሳብ አሉት እንደ ሳይንቲስት በቅርብ እንደሚመራመር ሰው አዎ ምንድን ነው አሁን ፖለቲካና ሳይንስ በጣም ለየቅል መሆናቸው ነው ችግሩ ግን አውሮፓውያን ቀደም ብለው ነበረ ይህንን በተግባር መግለጽ የሚፈልጉት ለምን እንደ ሰሜን አሜሪካ የዚህ የሎቢ ጉዳይ የሚያስቸግራቸው አይደሉም ይሁንና አሁን ምናልባት ፕሬዚደንቱ ኢቭን ፓሪስ ስምምነት ውስጥ ቢደረግ እንደሚታወቀው የመወሰኛ ምክር ቤት ውስጥ መጥቶ መጽደቅ አለበት፣ አለም አቀፍ ስምምነቱ። ለዛም ነው ኪዮቶ ፕሮቶኮል ያው በነ ቢል ክሊንተን ከጸደቀ በኋላ ያው ቡሽ ያ እንትን የሰረዙት ማለት ነው። ግን ምንድን ነው ተስፋው? አሁን ፕሬዚደንቱ ሄደው አሳሪ ስምምነትና ጥሩ የሚባሉ ስምምነት ከሁለት ዲግሪ በታች ሙቀቱ እንዳይጨምር የሚያደርግ ስምምነት ካደረጉ በኋላ መጥተው አሁንም በዚህ በዋና ስራ አስፈጻሚነታቸው የሚሰጡት ትዕዛዝና መመሪያ ተግባራዊ ማድረግ ይችላሉ። ምክንያቱም በእርግጠኝነት ወደ መወሰኛ ምክር ቤት ከሄደ ያው ውድቅ መሆኑ ስለማይቀር ማለት ነው። አሁን እንደውም በአሁኑ ጊዜ ደግሞ የህግ መወሰኛ ምክር ቤቱን በአብዛኛው የያዙት ሪፐብሊካኑ ናቸው። በትክክል ሪፐብሊካኑ ደግሞ የአየር ንብረት ለውጥ የሰው ልጅ አስተዋጽኦ የለውም ብለው ነው የሚያምኑት። በጣም የሚገርመው እኮ አሁን ዛሬ ራሱ የፕሬዚደንቱ ንግግር በሪፐብሊካኖቹ የመወሰኛ ምክር ቤት አባላት ድረገጽ ላይ ንግግሩን ሲያወጡ ከሶስት መቶ አስራ አምስት ቃላት በአየር ንብረት ዙሪያ ያደረጉት ንግግር ውስጥ መቶ አስሩን ያክል አውጥተው ጥለውታል ቆርጠው ጥለውታል ሪፐብሊካኖች ማለት ነው እና እስከዚህ ድረስ የሚሄዱ ስለሆነ ያው እንዳልከው በዛ ተስፋ አይደረግም ግን የሚቀጥለው ምርጫ ስለሌለባቸው ፕሬዚዳንቱ አሁን የሚችሉትን ያክል ከዛው ከዋይት ሀውስ በድምፅን በድምጽ በመሻር መብታቸው እየተጠቀሙ ይሰራሉ ብለው ተስፋ ይደረጋል። ዶክተር ጌታቸው አሰፋ በዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር እና የላይፍ ሳይክል አሴስመንት ሊቀመንበር በጣም አድርጌ አመሰግናለሁ፣ ለጊዜውና ለማብራሪያው። እግዚአብሔር ይስጥልኝ ሰለሞን። እሺ ደናምሹ። አድማጮች፣ የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። This program has come to you from the Voice of America, Washington.